Africa's loudest DJ, DJ Fatty on the 1 and 2, one love, I miss you, I miss you. ሰላም ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርቡ ጋቢና ቪኦኤ የፕሮግራማችን ወይም ጋቢና ሙዚቃ ተጀምሯል። ማስተናግዳችሁ ዲጄ ፋትሱነኛው። ዛሬ እንደምታውቁት አርብ የቀን ጠዴ ነው። ዛሬ አንድ እንግዳ ናት፣ ከኔ ጋር አብራኝ የምትጓዘው እ ሙዚቀኛ ናት። ስለ ሙዚቃ ታስተዋት ስለ አዲስ ሙዚቃ እሺ ስሙ የፍቅር ግርማ ነው። አስራ አንድ ክራ ካለው አንድ እንግሊዝኛ ዘፈን አለው ከአስራ አንዱ ማለት ነው። አብዛኛውን ግጥም ይልማ ገብራ ብን ሰጠኝ እንዳልኩ ጊትነት ሊሆም አለበት። የፍቅር ግርማ የተሰኛ አልበማን ባለፈው የፋሲካ በዓል ጊዜ ወጣችሁ። ጸደንያ ገብረ ማርቆስ ነበረ ናት የዛሬ እንግዳይ። ስለ ግጥሞቿም ግጥም እንዴት እንደምትሰራ ጠይቂያት ነበረ ግጥም ሳገኝ ራሱ ግጥም ስታነበው ስሜት የሚሰጥ የሆነ የሚያስብል መሆን አለ። ዝም ብለህ ግጥም ስላገኘ አይደለም ዜማ መሰራ ወይ፣ ዝም ብሎ ቤት ስለመታ አይደለም። ተመልሳም ደግሞ ከአዲሱ አልበም ላይ ስለሰራችሁ ስለአንድ ሙዚቃ ተጫወተን ነበር። በጣም ብዙ ነገሮች ነው የተጫወትነው። አዳዲስ ሙዚቃዎቿንም ይዘናል። ማስተናገዳችሁ ዲጄ ፋቱ ነኝ። እንግዲህ በዚህ በምታደምጡት ሙዚቃ ከአዲሱ አልበም ላይ ጋብዛችሁ ጀምራለሁኝ። አብራችሁ ይቆዩ። ገና ሳንፈጠር ያወቀ ለይቶ በፍቅር ያኖረን በትዳር አጽንቶ ሁሉም ማያልቅበት መስጠት የሚወደው ትስስራችንን በመንታገመደው ፈጠር ያወቀን ለይቶ በፍቅር ያኖረን በትዳር አጽንቶ ሁሉም ያልቅበት መስጠት የሚወደው ትስስራችንን በምንታገመደው hasetsin. d e n 니 a 트 and on ያስከበራችሁ አድማጮቻችን የምታደምጡት ከአሜሪካን ድምፅ በቀጥታ የሚተላለፍላችሁን ጋቢና ሙዚቃ ጋቢና ቪ ወይ ነው። ማስተናገዳችሁ ዲጄ ፓቶኔ። የዛሬ እንግዳ ጸደኒያ ገብረ ማርቆስ ናት። አዲስ ሙዚቃ ውታለች። ያሁን ያደምጣችሁት ሙዚቃ በመንታ ገመደ የተሰኘ ሙዚቃ ነው። ይህ ሙዚቃ እንግዲህ መንታ ልጆች ወላለች እና በዛ ላይ አስባ የተጻፈ ሙዚቃ ነው እና ሙዚቃው ቅንብሩም ደግሞ የአቤል ጳውሎስ ነው። ስለ ሙዚቃ ጉዞ ብዙ ነገር አውርተናል እና እስኪ ካወራ ነው መካከል ደግሞ አሁን እናድምጽ ሙዚቃዎችን ስትሰሪ ምንድነው ለመስራት የሚያነሳሳሽ? መፈለግ ይመጣል። መጀመሪያ መፈለግ የሆነ አሁን የሆነ አዲስ ዜማ የመስራት አዲስ ነገር የመስራት ፍላጎት የሆነ ሰዓት ላይ ይመጣብሃል። ወይ አየሩ ደስ ብሎ ሊሆን ይችላል። ወይ ቀኑ ብራይት መሆኑ፣ ፀሐያማ መሆኑ ደስ ብሎ ሊሆን ይችላል። ይሆን የነበርክበት ሲትዌሽን ይሆን በቦታው የነበረው በወቅቱ የሚኖረው ሁኔታ አታቆም እንዴት እንደሚያነሳስጣህ እና ምናልባት እየነዳው ዜማ ሊመጣልኝ ይችላል። አሁን ህመሜን ስጠራ መኪና ውስጥ እየነዳው ነው ጀምሮ የጨረስኩት አታቆም እንዴት እንደሚመጣለ አሁን የሆነ ሙዚቃ መስራት አለብኝ በቃ ተነሳ ስቻለው እስቲ ስኬለተን ምን ሊሆን ይችላል ብዬ የሆነ ውስጤት ስሜቴን የሚሰጠኝ ነገር ይሄደና የሆነች ስኬለተኑን ነገር ጭንቅላቴ ላያስቤ ስ አሜሪካ ሄደና ስቱዲዮ እንደዚ እንደዚ እንደዚ እንደዚ ያዘለኝ ነውና ስለተፈት ብሎ የሚሰራ ነገር ይመጣል። አብዛኛውን ዜማዎች በተለይ አሁን እዚህ አልበም ላይ እንደዚህ ነው የተሰሩት። ዋናው ምንድን ነው ሙዚቃ ለመስራት መፈለግና ሲጀመር፣ የፍላጎት መነሳት ሙዚቃ ለመስራት ፋይር ድሞን ነው ሙዚቃ ለመስራት። ለዚህ ነው ስራ እንዲሆንብኝ፣ ስራ ሲመስለኝ አቆመዋለሁ። ያልኩ ይቺ ስሜት ናዳን ፈልጋታለሁ። ይቺ ስሜት ካልመጣ አልችልም መስራት። በቃ ግጥም ባገኝ እመርጣለሁ ዜማ ለመስራት። ለምሳሌ ቆንጆ መጀመሪያ ምን አረጋለሁ መሰለ ግጥም ሳገኝ እራሱ ግጥሙን ስታነበው ስሜት you oh, I'll with him more that. ዝም ብለ ግጥም ስላገኘ አይደለም ዜማ መሰረ፣ ወይ ዝም ብሎ ቤት ስለመታ አይደለም፣ ወይ ዝም ብሎ ቃላቱ ስላማራህ አይደለም። የሆነ ስታነበው እራሱ ፍሎው ባይ ኢትሴልፍ በተወሰነ ደረጃ ዜማ ያለው ግጥም ታገኛለን። ቢሆን በጣም ነገሮችን ያቀላል። ከዛ ነው ዜማ የምሰራው። ሰራለ እስኪ ከሙዚቃዎች ውስጥ ደስ ያሳኘች ግጥም የትኛው ነው? ግጥሙ በቃ በጣም የተደሰችበት፣ ጽኑ ዘፈኖች ናቸው። አንድ ዘፈን ብቻ አይደለም። አሁን ለምሳሌ ስለ በቃ የመንታ ልጆች ወልጃለሁ። የመንታ ልጆች አሉ እና በመንታ ገመደው የሚላለ ትላንትን ስለኛ ዛሬን ትላንት በዘፈን ሲሆን ነው የሚመጡ የታቃለ ትላንትን ስለኛ ነገን ስለነሱ አጣምበው ሊያሳዩን ወስዳ ሚመልሱ ከመልክ ከመልኬ ነጣጥሎ ኮሬጆ ልጅ መስታወት ሰጠን ያውም ሁለት ቆንጆ። ይሄ ይሄ ዜማን በጣም ደስ ይለኛል። ጥሩም ደስ ይላል። በጣም ፓወርፉል ነው። በጣም በመንታ ገመደው ነው። በጣም ፓወርፉል ነው። ሌላ አሪቻችን ለታለ ጌትነት ንየው ኩራቱ አለ የየልማ ገብርሃት ስለ አበሻ ወንድ በቃ ይሄ አበሻ አበሻ ወንድ ሮማንቲክ አይደለም አይደል? እና ምንድን ነው ደሆል ካንሰፕት ውስጥ በግጥም ምንድን ነው ባሏ ቤት ውስጥ አፍቃሪ ነው አለ ያላለእናት ውስጥ የሆነ ነገር ተፈታሪ የሚል ባህል አለ አደለ? አንቺ ካለካ ሱካ አይሆንልኝ የሚል ባህል አለ አደለ? እቤት ውስጥ በጣም አፍቃሪ ሟት ነው፣ ውጭ ሲወጣ ግን ሲሪስ ነው። ሰርግ ላይ ምናምን ሲታ በቃ ሂጅ አክስቶች ጋርጣላቂ ምናምን የሚል ባል አለ አደለ? ምን ይላል? መሀል ላይ የእልፍኝም ስልጣን ለሚያስረክቦ ይጀነናል እራሱን ክቦ ሲኩራራ ውሎ ሲመለስ ቤቱ እጁን ይሰጣል ለባለቤቱ እቺ ፍሬት በጣም ደስ ይለኛለች። እና ኩሩ ነው ለካ እኔ አልገባኝም ነበረ ለካ ውጭ ኮርቶ እቤት ነው ለካ አፍቃሪ ብላ በቃ አንደርስታንድ ያደረገች ሚስት አይነት የሴት ዘፈን ነው። እና በጣም ደስ ይለኛል። አሪፍ ሀሳብ ነው። አሪፍ ሀሳብ ነው። ግን ይህንን ሀሳብ ስናነሳው ምን ይመስልሻል? እንደዚህ አይነት ነገር የመፈጠሩ ምክንያት አስተዳደግ ነው፣ ካልቸሩ ነው። ገባህ? ምንም ይዘው ይዘው ይዞ የተመጣ ጉዳይ ነው። አባቱን አይቶ ነው። ማንም እኮ ሳያይ አይደለም። ያየነው ነው ነው ገባ የአስተዳደግ የካልቸር የእምነቱ ወንድ ልጅ ኩሩ ነው ነው የሚባለው። ይሄ አሁንም ቢሆን ያለ ነገር አለ። በዚህ ዘመን የተወለደ ቆፍጣን ስትል ነው ጥሩ፣ አትዝረክረክ ምናምን የምትባል ነገር አለ። ወንድ ምን ጊዜም ወንድ ነው እና ከፍ ብሎ መታየት አለበት አይነት ነገር ስላለ ሁሉም የሰው ልጅ አንድ ኢትዮጵያዊም ሴቶች እንደዛ እንዲሆን ይፈልጋሉ ይመስለኛል። ኮራሪል ደስ ይላል መሰለኝ። ይሄ እኛም ስናድግ ያየነው ነው ባየነው ነው ሲባል በሰማነው ነው ያው ወንድ የቤቱ ራስ ነው የሚባለው ነገር አለ አደለ? ኩራት ጋር ተያይዞ የሚመጣ ነገር ስለሆነ አክሰፕት ያደረግነው የተቀበልነው ነገር ነው እና ደስ ይላል መከታ የሚሆን ይመስላል። የጉልበት እኮ ማሳያ አይመስለኝም። አይደለም። አዎ እንደ ጉልበት ማሳያ ስለማልቆጥረው ነው የሴት ሴትነት አለ፣ የወንድ ወንድነት አለ። ወንድን ወንድ የሚያስ የምንስለው ቅመማ አለ፣ ሴትን ሴት የሚያስብላት ቅመማ አለ። የዛ ጉዳይ ነው ብዬ ስለማመን ምናልባት መውደዳችን መጥፎ ላይሆን ይችላል። እስቲ ጸደን ያወራችሁ ሙዚቃ ይሄ ነው ኩራት ወንድ ልጅ አበሻ ወንድ አይችልበትም፣ ሮማንቲክ አይደለም ብላለች እና ስ አስተያየቶቻችሁን በቪኦኤ አማሪክ ላይ ተውልን። ኩራተኛ ነው ውጭ ውጭ ቤት ውስጥ እንትን ነውም ተብሏል። እስቲ አስተያየቶቻችሁን እንስማ። ሙዚቃው ደግሞ ይሄ ነው፣ ኩራት ይሰኛል።

አዲሱ አልበም የፍቅር ግርማ ላይ የተሰኘው ላይ ነው የጋበዝኳችሁ። ኩራት ይሰኛል። እንግዲህ አስተያየቶቻችሁንም በቪኦኤ አማሪክ ፌስቡክ ፔጃችን ላይ ብትጠውልን ደስ ይለናል። ዲጄ ፋትሱ ነኝ። አብራችሁ እንድትቆዩ በመጋበዝ ጸለንያል። ስለ ሙዚቃ አልበሟ ስለ አዲሱ ሙዚቃ አልበሟ አጥር አድርጋ እንድትነግረኝ ጠይቂያት ነበር እና እንደዚህ ብላኛለች ስለ ፍቅር ግርማ ከስሙን ጀምር። እሺ ስሙ የፍቅር ግርማ ነው። አስራ አንድ ትራክ አለው። አንድ እንግሊዝኛ ዘፈን አለው። አብዛኛውን ግጥም ይልማ ገብረአብን ይሰጠኝ እንዳልኩ ጌትነት እኒውም አለበት። ከዛ ህመሜን የገጠመልኝ አብሪራዋ አንድ ግጥም ሰጥቶኛል። ከዛ ደግሞ ሌሎቹ ሶስት ግጥሞች ደግሞ ፋሲል ከበደ የሚባል አዲስ ገጣሚ እሱን ሰጥቶኛል። ከዛ በተረፈ እንግሊዝኛውን ተፈራ ደምሴ የሚባል ገጣሚ የገጠመው ዜማውና ቅንብሩ የኬኒያ አለን ነው። ቅንብሩን የሰራው አቤል ጳውሎስ ከእንግሊዝኛው በስተቀር በሙሉ አቤል ነው የሰራው። ዜማ ብትለኝ ከአንድ ዜማ ሄኖክ መሀሪ ሰጥቶኛል። መውደድ በማለቅ የሚለው ዘጠነኛውን ትራክ የሄኖክ መሀሪ ዜማ ነው። ከዛ በተረፈ ራያውን ከበዛብ ከሚባል ልጅ ጋር ኮላቦሬት አርጌ ነው የሰራሁት። እንዲሁም ደግሞ አውቆታለንም በዛብ ከሚባል ልጅ ጋር ነው ኮላቦሬት አርገን ነው የሰራነው ዜማው ከዛ በተረፈ በሙሉ አማርኛ ዜማዎቹ ሲቪ ናቸው። ክራር አለበት፣ ዋሽንት አለበት፣ ሳክስፎን አለበት የተለያየ ጊታር አይነት ቃናዎች ያሉበት እንግዲህ በ ለመሳሪያ እንግዲህ ቦታ ሰጥ ይሰጥቻለሁ እያስባለሁ አልበሙ ላይ ፒክቸሩ ላይ የሆነ ነገር እያየሽ ይመስላል። ቁጭ ብለሽ ተገርመሽ ብዙ ፎቶን የተነሳ ነው የተነሳሁት። የካ ጋራ ላይ ነው ቁጭ የተነሳሁት። ይሄ በብሪቲሽ ኤምባሲና በቤልጅየም ኤምባሲ መግቢያ ያለች። ጫፌ ጋራ የአዲስ አበባን በቃ አጠቃላይ የምታይበት ጫፍ ላይ ሆኜ የተነሳሁት እና የሆነ ሞገስ አለው ቦታው እራሱ የሚል ነገር ድባብ ነበረው። ሳየው ነገር አለ ሆነ ስታየው ሲምፕል ነገር ነው የለበስኩ ሸራ፣ ጅንስ ምናምን ያረኩትን ብዛውን መጠን ደግሞ ሞገስ አለው እና የፍቅር ግርማ እንዲሆን ቆይቻለሁ ከፈለግኳል በሙ አልበሙ ከእሱ ጋር ለማያያዝ ብለን ነው። እንዴት ነው ቀላል የሆነ ቀለል ያለ ነገርን ከግርማ ሞገስ ጋር እንዴት አቀላቅል የሚሰው የሚለውን ነገር አድርገን ይሰራል እና ቁጭ የሆነ ነገር አሻገሬ ሳይ ከአድማስ አሻገር የሆነ ነገር ሳይ ይዛ ነው የሚመስለው። የሆነ ነገር ያስቀርም ነገር እያየች ነው የሚመስለው እና ጥሩ ሀሳብ ነው። አላገኘው በቃ እንግዲህ ልጁ ካሁን ወዲህ ያን የፍቅር ግርማ ሲውጠው ጨለም ያ ደመጣችሁት፣ የፍቅር ግርማ ይሰኛል። የአልበሙ መጠሪያ ነው። የጸደኒያ አዲስ አልበም የፍቅር ግርማ ይባላል። የእሱ መጠሪያ ነው። ጸደኒያ ገብረ ማርቆስ አብራኝ እስከ መጨረሻው እስከ ፕሮግራሜ ድረስ አብራኝ ትቆያለች። የሷ ሙዚቃዎችም እናደምጣለን ከአዲሱ አልበሟ ላይ። ዲጄ ፋስ ነኝ ማስተናገዳችሁ፣ ቪኦኤ ላይ ቪኦኤ አማህሪክ ላይ አስተያየቶች ደርሰውኛል። ሀና ቆንጆ፣ የሚገርም ዘፈን ነው፣ ጸዲን ስለጋበዛችሁን እናመሰግናለን ብላለች። ትክክለኛ የሀበሻ ወንድ እንዲህ ነው ብላ ጨምራበታለች። ሌላም ሰዎች ታንኪ ዩ ቪኤ ብለውናል። እናመሰግናለን። እስቲ ደግሞ ጸደን ያስቀጥል። እንግዲህ አሁን ሶስት አልበም ሁለት መንታ ልጆች አሉሽ ማለት ነው። እንዴት ነው እናት ነው እንደውም በቃ ከልጆች ከወለድኩ በኋላ መሰለኝ፣ እንደውም የሁሉ ፈቀራ የመጣው መጀመሪያ ኢንስፓር ዶል ማን ነበር ያለኝ፣ ልጆች ይዞት የሚመጡ አሁ ትናንትና ትናንትና ታምራት ደስታ ደውሎልኝ ነበር እና የሚገርም ነገር ነው። ልጆች ራሳቸው ይዞት የሚመጡ ጸጋ እንዳለ ታውቂያለሽ። በቃ ይሄን የታየኝ አንቺ አልበም ላይ ሲሰማ ብሎ አለኝ እና ልዩነቱን ስለተረዳ ነው። እና ከልጆች ከመጡ በኋላ ነው የበለጠ ወደ ዜማ መስራት እንትን እያ በእርግጥ ከልጆች ከማርገዜም በፊት የተወሰኑ የተወሰኑትን ዜማዎች ሰርቻሉ። አልበሜ ከልጆች በፊት የተጠነሰሰ ነገር ነው እና ግን የበለጠ በቃ ወደዛ እየመጣሁ ነበረ። ያው ብስለቱ ይሁን ምን ይሁን አናቅም። ወደዛ ወደ ፈጠራው እየመጣው ነበረ። ከልጆች ከተወለዱም በኋላ ደስ ይላል። ምን ታምታቸዋለህ? እንደ በፊቱ እየተነሳ አምስት ለሊት አራት ለሊት አትሰራም። ለነገሩ ልጆቹም ባይኖሩም አሁንም መስራት የምፈልግ አይመስለኝ ስበው፣ ግን እነሱ ትልቅ ሰበብን ይሆኑልኝ። በልጆቹ አማክለህ ነው ኑሮ ሆነ የምትኖሩ። በፊት ራስህ ነው የምትኖረው። አሁን ግን ልጆች ሊመጣ በልጆቹ ዙሪያ ይሆናል ማለት ነው ህይወትህ። እንደውም ብዙ ከባድ አይደለም። የሚገርም ነገር ብዙ በእርግጥ ሁለት ዓመት ሁለት ዓመት ምንም ሳልሰራ አሳድጊያቸው አሳድጊያቸው ነው። ከዛ በኋላ ወደ ስራ የገባሁት አሪፍ ነው። ልክ በቃ እንድትሰራ ኮንሰንትሬት እንድታደረግ ዲሲፕሊን እንዲኖር ያረገሃል። ስልሳ መሰለ ደግሞ በጣም የሚገርመው ነገር የሆነ ሙዚቃ ሰራ አለው እኛ ደግሞ መኪና ውስጥ ቀጥተዋለሁ። እነሱ ከወደዱት በቃ በጣም እርግጠኛ ነኝ ሌላ ሰው እንደሚወደው እና እማማ ያንቺ ዘፈን ከፈት ይላሉት። ፕሮፌስ አደርሽ ምናምን አሁን በቃ የኔ አሁን የኔ አልበም ከመኪና ውስጥ አይወጣም። እንዲህ ብል ያለቅሱ ሁሉ ስለሚችሉ በቃ እንድየትቸው ነው የሚሄደው እና አይታወቅም እኮ አዎ፣ ብታይ ዝግ ያለ ደግሞ የሚወዱት በተለይ የሆነ የማንም ሚሆን ዝግ ያለ ሙዚቃ በጣም ይመካስተዋል። መኪና ውስጥ እንደመረበሽ መረበሽ ሲያደርጉኝ፣ ቀስ የሙዚቃ ከፍታለሁ። ከዛ ተረጋግተን ይሄዳለን። እኔም እስማማለሁ። ልጆቼ ሙዚቀኛ ቢሆኑ ደስ ይለኛል። ጸለኒያ ገብረ ማርቆስ እና ያደመጣቸዋል። ስለ ልጆቿን ያወራችልን ሲህመሜን እናዳምጠው።

Thank you. hold ይህ መሀል ላይ ከአልበማ በፊት ያወጣችሁ ህመሜ የተሰኘው ሙዚቃዋ ነው። በጣም ተወዳጅነት ያተረፈችበት በጣም በብዙ ዘንዶች የተወደደ ሙዚቃዋ ነበር ያደመጣችሁት ህመሜ የተሰኘው ዛሬ እንግዲህ ባለችን በዚች በሰላሳ ደቂቃ ከዛደኛ ጋር ደውዬ ወደ አዲስ አበባ አውርተናል። ስለ አዲስ አልበሟ፣ ስለ ቤተሰቧ፣ ስለ ሙዚቃ እንዴት እንደምትሰራ በፕሮግራሙ ደስተኞች እንደነበራችሁ አልጠራጠርም። ማስተናገዳችሁ የነበርኩ ዲጄ ፋሱ ነኝ። የምታደምጡት የነበረው ጋቢና ቪኦኤ የአርቡን ጋቢና ሙዚቃ ነበረ። እንግዲህ አስተያየቶቻችሁንም ለግሱን በቪኦኤ አምሃሪክ ፌስቡክም ትዊተርም ፔጃችን። በተረፈም ደግሞ ሀሽታግ ጋቢና ቪኦኤ ብላችሁ ብትጽፉልን ይደርሰናል። ዲጄ ፋጹም ሃሽታግ ዲጄ ፋጹም ይሰራል እና ይህንን ይመስላል። የዛሬ ፕሮግራማችን ስላደመጣችሁ እናመሰግናለን። በፌስቡክ ላይ ስለሰጣችሁ የሆነ አስተያየት በሙሉ እናመሰግናለን። ደህና ሁኑልን። መልካም ሳምንት።

Sa ko che what is up barking island but so few break for for wait for wait for wait for wait for for wait for for what? wait for good, wait for good wait for Girl. wait for wait again, wait for Girl. wait for Girl. wait for wait for wait